ረሃብ፣ ችጋር ይባል የምግብ እጥረት የዘንድሮው ጠንከር፣ በርከት፣ ሰፋ ብሏለም። ከሰሜን ናይጄሪያ እስከ ዚምባብዌ የሚገኝ ብዙ ሚሊዮን ሕዝብ የሚላስ የሚቀመስ የለውም። የተባበሩት መንግሥታት ድርጅት እንደዘገበው ደግሞ አፍሪቃ ከሁለተኛው የዓለም ጦርነት ወዲህ የዘንድሮውን ያክል ሰብአዊ ቀውስ አጋጥሟት አያውቅም። የባሰው ምስራቅ አፍሪቃ ነው። ደቡብ ሱዳን፣ ሶማሊያ፣ ኢትዮጵያ እና ኬንያ። ደቡብ ሱዳንና ሶማሊያ ደግሞ ከባሰባቸውም የባሰባቸው ናቸው። ምክንያቱም በርግጥ አዲስ አይደለም። የብሪታንያው የባህር ማዶ ልማት ተቋም የሰብአዊ ጉዳይ ኃላፊ ወይዘሮ ክሪስቲና ቤኔት እንደሚሉት ደግሞ ነባሩን ምክንያት ማስወገድ አስቀድሞም ይቻል ነበር። እንዲያው የችግሩን ትክክለኛ ምንጭ እንናገር ከተባለ የእርዳታው ስርዓት አልሰራም። ብዙ ሕዝብ የአስቸኳይ እርዳታ ከሚፈልግበት ደረጃ ላይ ደርሷል። በእነዚህ ሀገራት ያለው ሁኔታና ቀውሱን ያስከተለው ምክንያት አስቀድሞ ሊወገድ ይችል ነበር። የእርዳታው ስርዓት ከጊዜያዊ መፍትሄነት ባለፍ ለዘለቄታው እስካሁን የተከረው ነገር የለም። ዘላቂ ሊሆን የሚገባው የሰብአዊ ቀውሱን ምክንያት መርምሮ ከመሰረቱ ማስወገድ ነበረ። አልሆነም። ብዙ አጥኚዎች እንደሚሉት የዘንድሮው የምግብ እጥረት እንደ ከዚህ ቀደሞቹ ሁሉም በሦስት ምክንያት የተከሰተ ነው፤ ግጭት፣ የመልካም አስተዳደር እጦትና ድርቅ። አብዛኞቹ ሀገራት አሁን ያለውን ቀውስ የፈጠሩት ግጭቶች፣ የመልካም አስተዳደር እጦትና ድርቅ ተዳምረው ነው። ብዙ ሕዝብ በረሃብ ከመሰቃየት አፋፍ ላይ የደረሰው በእነዚህ ሶስት ምክንያቶች ነው። የእርዳታው ስርዓት ደግሞ እነዚህን መሰረታዊ ምክንያቶች በሚያቃልልበት መንገድ የተቀረጸ አይደለም። የእርዳታው ስርዓት የተመሰረተው ችግሩ ከተፈጠረ በኋላ ባለቀ ሰዓት አስራ አንድ ሰዓት ላይ የገንዘብ እርዳታ እንዲደረግ ጥሪ በማስተላለፍ ላይ ነው። ገና ከጅምሩ ችግሩ ከመድረሱ በፊት ብዙ ነገር ማድረግ እየተቻለ ችግሩ ከከፋ በኋላ መራወጡ ለችግረኞች የጠቀመው ነገር የለም። በእኛ እምነት ለረሃብ ወይም ለምግብ እጥረት ምክንያት የሆኑትን ሶስቱን መሰረታዊ ችግሮች ለማስወገድ መወሰድ የሚገባው እርምጃ ሰዎች ለረሃብ ከመጋለጣቸው ከብዙ አመታት በፊት ሊወሰዱ ይገባ ነበረ። በተለይ ግጭቶችና የመልካም አስተዳደር እጦት ውጤታቸው አስቀድሞ ስለሚታወቅ ዓለም አቀፍ የሚባለው ማህበረሰብ ገና ሲጀመሩ ማስወገድ፣ ይህ ቢቀር ለማስወገድ መጣር በተገባው ነበረ። በተለይ ግጭትን ከዝርዝሬ መሀል ቀዳሚው በነዚህ ሀገራት ውስጥ የሚደረገውን ግጭት መፍታት ነው እንደ ደቡብ ሱዳን የመን እና ሶማሊያ ያሉ ሀገራት ለበርካታ አመታት በግጭት እየተተራመሱ ነው በየግጭቶቹ ትላልቆቹ ሀገራት ይሳተፋሉ ከሁሉ በፊት ግጭቶቹን ለማስወገድ ዲፕሎማሲያዊ ጥረት መደረግ አለበት ዲፕሎማሲያዊ ጥረት ደቡብ ሱዳን ላይ ተደርጎ ነበረ ግን ያመጣው ውጤት ያው ሌላ ጦርነት። ለሶማሊያው ግጭት ዲፕሎማሲያዊ ጥረት ማድረግ የሚገባቸው ወይም መሸምገል የሚጠበቅባቸው ድርጅቶች ወይም መንግስታት ራሳቸው ተዋጊዎች ናቸው። የናይጄሪያም የተለየ አይደለም እና በሦስቱ የአፍሪካ ሀገራት ላይ የመን ስትጨመር 20 ሚሊዮን ህዝብ ለምግብ እጥረት ተጋልጧል።